كم لا السبب በቀዳሚው የማህበረሰብ ለማህበረሰብ ክፍለ ዝግጅታችን የሥራ አገልግሎት ኃላፊነት ልውውጥ ያደረጉት የቪክቶሪያ ኢትዮጵያውያን ማህበረሰብ ማኅበር ፕሬዚደንትና ምክትል ፕሬዚደንት የሆኑት ዶክተር ተስፋዬ ይግዛውና አቶ ንብረት አለሙ የሥራ አገልግሎት ኃላፊነት ልውውጥ ማድረግ ለምን እንዳስፈለገ የአዲሱን ፕሬዚደንት ብቃትና ርዕይ እንዲሁም የማኅበሩን ወጣት ኢትዮጵያውያን ተኮር ትልሞች አንስተው ተናግረዋል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያመራ ነው። እንዲህ ነው። ዶክተር ተስፋዬ ቀደም ሲል አቶ ንብረት ፕሬዚደንት በነበሩበት ወቅት እርሶም በምክትል ፕሬዚደንት ሆነው በጋራ ወይም በኮሚቴው እንዳለ ማህበረሰቡም ታክለውበት ስኬታማ የሆኑ የአድዋ ድል እንደዚሁም የእግር ኳስ አመታዊ ውድድርና በቅርቡም የታዋቂውን ኢትዮጵያዊ ለማ ክብረት ልዩ ዝግጅት እንደዚሁ ከውናችኋል። ስኬታማ ሆኗል። በማህበረሰቡም ዘንድ መልካም የሆኑ ግብረ ምላሾች ተነስተዋል። ከዚህ ቀጣዩ የፊታችን መስከረም አንድ የኢትዮጵያ አዲስ አመት ይከበራል። ከ2016 ወደ 17 ሽግግር ይደረጋል። ለዛስ ምን አይነት ዝግጅት ላይ ነው የምትገኙት? በአሁኑ ወቅት ማህበረሰቡ ሊያውቃቸው የሚገቡ አስተዋጽኦም ሊያበረክትባቸው የምትሿቸው ነገሮች ቢኖሩ ምንድን ናቸው? አመሰግናለሁ። ካሳሁን፣ እንደተለመደው ሁለት ፕሮግራሞች ነው የሚሆኑት። አንደኛው አደባባይ ላይ ኒኮልሰን ኒኮሰንስ እዛ ላይ በሴፕቴምበር ሰባት የምናደርገው ነው ከቴን ኤም እስከ ፎር ፒ ኤም የምናደርገው ነው። ሌላኛው ፕሮግራም ደግሞ የቤት ውስጥ ከሳምንት በኋላ የሚደረገው ነው። ሴፕቴምበር ፎርቲን የኬንሲንግተን ታውን ሆል ፎር ፒ ኤም ጀምሮ እስከ ቴን ኢለቨን ድረስ የምናደርገው ፕሮግራም ነው። ቀደም ብለን በኢትዮጵያውያን ማህበር በቪክቶሪያ ዋትሳፕ ግሩፕ ላይ ጥሪ ያስተላልፈናል። ያስተላለፍነው ጥሪ ምንድን ነው? ፕሮግራም በማዘጋጀት ልምድ ያላችሁ ፕሮግራም ማዘጋጀት ደግሞ ልምድ መቅሰም የምትፈልጉ እነህ ፕሮግራሞች በጣም ዲቴል የሆነ ብዙ ሀይል፣ ብዙ ጉልበት፣ ብዙ ገንዘብ የሚያስወጡ ፕሮግራሞች ናቸው። እውቀት ያላቸው ሰዎች መጥተው እንዲረዱ፣ እንዲያግዙ ካለበት የተሻለ ወደፊት እንድንወስደው ሁልጊዜም የተሻለ ነው። ሰው ወጣቶች ደግሞ እንደዚህ አይነት ፕሮግራም ማዘጋጀት ማወቅ እፈልጋለሁ፣ ላይ መሳተፍ እፈልጋለሁ፣ ማቀርበው ነገር አለኝ ይሉ ካሉ ኮንታክት ያደርጉኝ እዛ ዋትሳፕ ግሩፕ ላይ የኔ ስልክ አለ የኮሚኒቲ ማህበሩ ኢሜይል አድሬስ አለ በሁለት አንዱ አማራጭ ሊያገኙን ጥሩ ነው ከዛ በተጨማሪ እኛ ደግሞ የጠየቅነው በማህበረሰባችን ውስጥ ምርታቸውን ማስተዋወቅ የሚፈልጉ ወይም አገልግሎታቸውን ማስተዋወቅ የሚፈልጉ እኛ ማህበር የኢትዮጵያውያን የሆኑ የንግድ ድርጅቶች በስፖንሰርሺፕ መልኩ ምርታቸውን ቢያስተዋውቁ እኛንም ቢደግፉን ምን ይሄ ፕሮግራም ስናዘጋጀው ብዙ ጊዜ ፈንዲንግ አይኖረውም ለምን አሁን ባለው ፖሊሲ የተነሳ ለአንድ ኮሚዩኒቲ ገንዘብ አይሰጡም ሌሎችን እስካላሰጠ። ይሄ ደግሞ የራሳችን የኢትዮጵያውያን የምንኮራበት የምንታወቅበት ባህላችን ስለሆነ ከሌላ ከማንም ሳይሆን መረዳዳት ያለብን እኛ እርስ በራሳችን ነው። እርግጥ አንድ ቢዝነስ ማስታወቂያ ሰራ ማለት ያው ምርቱ አገልግሎቱን የሚታወቅለት ያስችለዋል በማህበረሰባችን ውስጥ ከዛ በተጨማሪ ደግሞ እኛንም ማህበሩንም ለማጠንከር ከዚህ ቀደም ሁሉ አገልግሎቶች ሚሰጣቸው ይገባንና እኛም ያሰብናቸዋል። እነሱ ሁሉም ገንዘብ ያስፈልጋቸዋል። ከዛ አኳያ ድርጅቶቻችሁን ብታስተዋውቁ፣ ስፖንሰር ብታደርጉን ጥሪ እናስተላልፋለን። አመሰግናለሁ። አቶ ንብረትስ በዚሁ አጋጣሚ ለማህበረሰቡ የሚያስተላልፉት መልእክት ምን ይሆናል? በዓሉንም አስመልክቶም ሆነ እንደዚሁ በጥቅሉ በማህበረሰቡ እና በማህበሩ መካከል ሊቀጥሉ ሊጎለብቱ የሚገቡ የትብብር እንቅስቃሴዎችን አክለው ቀደም ሲል አንስቼዋለሁ ጠቁሚዋለሁ። ሁሉም ኢትዮጵያዊ አገሩን ይወዳል። ነገር ግን በነበረው የአሰራር ችግር ምክንያት ተበታትነናል። አሁን ግን የተጠሩ ነው ያሉ ምንም ጥርጣሬ ሊገባቸው አይገባም። ወደፊት እናድጋለን። እርግጠኛ ሆኜ የምናገረው ወደፊት የኢትዮጵያ ኮሚኒቲ ያድጋል፣ በእርግጠኝነት። ነገር ግን ኮሚኒቲው ማለት ማኔጅመንት ኮሚቴው ብቻ በሚሰራው አይደለም። እያንዳንዱ ግለሰብ፣ እያንዳንዱ አባል አብሮ የዚህ ማህበር አባል መሆኑን ማረጋገጥ አለበት፣ አብሮ መስራት አለበት፣ ትንሽም ቢሆን ጠጠር በጋን ይደገፋል እንደሚባለው፣ ትንሽ ጠጠር መጣል አለበት። ለምሳሌ ዝም ብሎ ኢትዮጵያዊ ነኝ ማለቱ ብቻ በቂ አይደለም። አባልን ሆኖ ወርሃዊ መዋጮም ከሆነ ወደፊት በአጠቃላይ በምልአተ ጉባኤው የሚወሰን ቢሆንም ያንን ማዋጣት መቻል አለብን። እንደዛ ካላደረግነ ኮሚትመንት ውስጥ ካልገባን ፈቀቅ አንልም። ግን ይህንን ለማድረግ መዘጋጀት አለብን። አምስት ሳንቲም ቀርቶ ሰባራ ሳንቲም ከኮሚኒቲው ገንዘብ ይጠፋል የሚል ጥርጣሬ በማንኛውም ሰው አእምሮ ውስጥ እንዳይኖር ለማረጋገጥ እወዳለሁ። ከአሁን በፊት ምንም ነገር የለም። አርባ ዓመት ቆይተን አንድ ወንበር የለንም ምናምን የሚለው ወደፊት የሚሰራ አይደለም። እናድጋለን፣ ኢንስቲቱሽናላይዝ እናደርገዋለን የሚል እምነት አለኝ። እኔ እንደ ግለሰብ ማለት ነው። ይህንን ደግሞ ማድረግ የሚችል ፖቴንሻል አለን። ማህበራችን ብዙ ነው። ቀደም ሲል የተናገርኩት ነገር አለ። ገንዘብ ጄነረስሊ ብናዋጣ ለኮሚኒቲው ብዙ ነገር ማድረግ እንችላለን። የራሳችን ትምህርት ቤት፣ የአማርኛ ቋንቋ የምናስተምርበት ጋውያንን የምናሰባሰብበት የራሳችን ኮሚኒቲ ሴንተር መፍጠር እንችላለን። የአውስትራሊያ መንግሥት የህዝብን ጥያቄ ይሰማል። እኛ ደግሞ ያለን ቁጥር ቀላል አይደለም። አሁን ወደፊት በሚደረገው ስብሰባ ለምሳሌ የዘመን መለወጫ ጊዜ ሁሉም ኢትዮጵያዊ ኃይላችንን ማሳየት አለበት። አንዳንድ እንግዶች ብንጋብዝ ይህን ያህል ኢትዮጵያዊ ያለ እንዴ? ብለው እስኪገረሙ ድረስ፣ እስኪደነቁ ድረስ ማድረግ አለብን። ለምን በሰርግ ጉዳይ ላይ፣ በሀዘን ጉዳይ ላይ እንዴት እንደምንሰባሰብኛ ይሄ የተፈጥሮ ስጦታችን ነው። ይህንን በደንብ ይፋ ማውጣት አለብን። ለኮሚኒቲው ስንል ደግሞ የበለጠ ማድረግ አለብን እና ይህን የምናደርግ ከሆነ ለውጥ እናመጣለን፣ እድገት እናመጣለን። እኔ እርግጠኛ ሆኜ ነው የምናገረው። ሁሉም ቢተባበር ሁለት ሶስት አመት ውስጥ ተአምር እንሰራለን የሚል እምነት አለኝ። ኮሚኒቲውን መርዳት መቻል አለበት። ጥሪ ሲደረግ አብረው የእኔ ጉዳይ ነው ብሎ መገኘት አለበት። ሀሳብ በሀሳብ ጊዜውን፣ ገንዘብ አስፈላጊ ከሆነ ገንዘብ አሁን እኛ ጊዜያችንን ብቻ አይደለም፣ ጥቃቅን ነገሮች ከኪሳችን እያወጣን ነው የምንሰራው እና እንደዛ ለማገዝ የሚል ጥሪ አስተላልፋለሁ። ያደርጉታል ደግሞ እርግጠኛ ነኝ። ኢትዮጵያውያን በትብብር ማንም አድዋ ምስክራችን ነው እና ይህንን ደግሞ እንደሚያደርጉት ምንም አልጠራጠርም። አቶ ተስፋዬስ በጥቅሉ ለማህበረሰቡ ያስተላልፉ የሚሹት መልእክት ወይም ጥሪ አለ? አመሰግናለሁ ካሳሁን። አቶ ንብረት የተናገረው ላይ መጨመር ያክል ብዙ እህት ወንድሞቻችን የድጋፍ ደብዳቤ ለተለያየ ጉዳይ ይጠይቁናል። ሲጠይቁን አንዳንድ ጊዜ እንደው እነህ ሰዎች አባል ናቸው ወይ ብለን ቸክ ስናደርግ ከጠየቁን ሰዎች ዘጠና ዘጠና ዘጠኝ ፐርሰንቱ አባል አይደሉም። አባል መሆን ማለት ያለን ቻናል አንድ ነው፣ ለወደፊት እያሰፋ እንሄዳለን። ዋትሳፕ ግሩፕ ላይ ነው እኛ አባል የምንለው እዛ ላይ ዋትሳፕ ግሩፕ ላይ አባል ያልሆኑ ሰዎች መጥተው እንደዚህ ጻፉን እንደዚህ ያድርጉልኛ እስካሁን ድረስ እያደረግን ያለ ነው። ምንድን ነው ርስ የኢትዮጵያ ናቸው፣ ወት ወንድሞቻችን ናቸው፣ እዛ ላይ ኖሩም አልኖሩም አባል ናቸው በሚል የሚፈልጉትን ነገር እያደረግን ነበር። ለወደፊቱ ግን ያው አባል ማለት ገንዘብ ኮንትሪት ማድረግ አያስፈልገውም፣ ግን እንዲያው ከኛ ጋር ወይ ኮሚኒኬት ማድረግ መቻል አለበት። ያንን ያላደረገ ሰው አባል ብሎ መቁጠሩ ከባድ ነው። ስለዚህ እኔ ጥሬ የሚሆነው ምንድን ነው ዋትሳፕ ግሩፕ አለ። እዛ ላይ ጆይን አድርጉ። ጆይን ማድረጉ አንደኛ ኮሚዩኒቲ የሚመለከት ማህበረሰባችን የሚመለከት አንገብጋቢ ጉዳይ ሲኖር እዛ ላይ ነው እኛ የምናሳውቀው፣ ደስታም ሐዘንም እየሰራን ያለው ነገር የምናሳውቀው እዛ ላይ ነው። ሁለተኛው ደግሞ አሁን አዲሱን ዓመት ስናከብር የመግቢያ ቲኬቱን ሴፕቴምበር አስራ አራት የሚደረገውን ቲኬቱ የምንሸጠው ኦንላይን በር ላይ ያው እንዳገሩ ነው። የሀገሩን ሰርዶ በሀገሩ በሬ ነው እንዳገሩ ስለምንሆን ቲኬት በር ላይ አንሸ ኦንላይን ነው ትኬት የምንሸጠው። ስለዚህ ትኬት የምንሸጠው ደግሞ ቅድሚያ የምንሰጠው ለእኛ አባል ለሆኑ ሰዎች ነው። ኦፍኮርስ ሁሉም ኢትዮጵያዊ ነው፣ ያንን ኛ የመስጠት የመከልከል መብት የለም። ግን የኢትዮጵያ ማህበር በቪክቶሪያ ነው የሚለው ማህበራችን። ስለዚህ እዚህ ቪክቶሪያ የሚኖሩ ግን አባልነት ወይ ኢንትረስት ያላቸው ያሳዩ ሰዎች ናቸው ያንን ያደረጉ ደግሞ አሳፍ ጉሩፕ ላይ ያሉ። ስለዚህ አሁን ትኬት የምንሸጠው ፕራዮሪቲ የምንሰጠው ሊሚትድ ትኬት ነው ያለን፣ ብዙ አይደለም ትኬቱ እዛ ላይ ነው ኦንላይን ነው የምንሸጠው። በር ላይ ትኬት አንሸጥም። ጥሩ ዘፋኝ ይኖረናል። ሴፕተምበር ፎርቲን ላይ ለልጆች ፕሮግራም አዘጋጅተናል። ካር ፓርክ ትልቅ ቦታ ነው። ካልሆነ ደግሞ ቦታው የሚዘጋጅበት የኬንሲንግተን ታውን ሆል ከትሬን ስቴሽኑ በጣም ቅርብ ነው እና መንዳት ያስፈልግ ይችል ይሆናል ው በአጠቃላይ ነገሩ ለማሳጠር አባልን ይሆናል እርዳታ ስንፈልግ ሰው ያግዘን። ሰው ችግር ብቻ ሲኖር ወደ እኛ መምጣት ሳይሆን አንዳንድ ጊዜ እንደው አባል መሆንም ጥሩ ነው። ይህን ፕሮግራም ለምትሰሙ የኢትዮጵያ ማህበር በቪክቶሪያ አባል የሆናችሁ ወዳጅ ዘመዶቻችሁን እዛ ዋትሳፕ ግሩፕ ላይ እንዲገቡ አድርጓችሁ። አሁን እኛ በምናዘጋጀው ፕሮግራም ላይ ቤታችን ብቻ በልተን፣ ጠጥተን፣ ጨፍረን የምንሄድበት መሆን የለበትም። ሌሎቹ የካውንስል የሚሰሩ ሰዎች፣ ካውንስለሮቹ፣ ሜየሮቹን፣ የስቴትና የፌዴራል ሜምበርስ ኦፍ ፓርላመንት እንጠራለን። የተወሰኑ ሰዎች አሁን ባለንበት ሁኔታ ላይ እንደሚመጡ ነግረውናል። እነኚህ ሰዎች መጥተው ምግብ በልተው ጠጥተው ዘፈን ብቻ የተው እንዲሄዱ አይደለም። እኛ ምንታለቀው ከህዝቡ ጋር ከመጣው ሰው ጋር እንዲገናኝ የጉዳይ ያለው ሰውም ካለ እኮ እዛም ሄዶ እኮ እነኚህ ሰዎች ተሰብስቦ ማግኘት በጣም ከባድ ነው። የራሳችሁ ኦርጋናይዜሽን ያላችሁን እንድትመጡ ይህን አጋጣሚ እንድትጠቀሙበት። እኛ ፕላትፎርሙን ነው የምናዘጋጀው። ፕላትፎርሙን እያዘጋጀን ነው። ሰው እንዲመጣ እንፈልጋለን። ከመጣ ደግሞ ምግብ ጠጥቶ በልቶ ብቻ ሳይሆን ያን ቤታችን የምናደርገው ነገር ነው። ከዛ የተሻለ አንድነታችን የምናሳይበት ከመጡ ሰዎች ጋር ደግሞ ጉዳይ ካለን ስፔሻል ኦርጋናይዜሽን ካላችሁ ኮሚኒኬት እነሱ ጋር ማድረግ አንዳንድ ጊዜ ከባድ ነው፣ ግን በዚህ አይነት ሁኔታ ሲገኙ ቀላል ስለሚሆን አባል ሆኑ ነው ብሎ አመሰግናለን። መልካም ዶክተር ተስፋዬ ይግዛው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንትና፣ አቶ ንብረት አለሙ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ምክትል ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። ወጥናችሁት ያሉት ትልሞች ለስኬት እንዲበቁ ምኞታችን ነው። በጣም እናመሰግናለን። አቶ ካሳውን ለን ሬክሮ እግዚአብሔር ስልን ካሳውን አንተም ኤስ ቢ ኤስ ሌሎቹም ባልደረቦች ኢትዮጵያን በተመለከተ የምትሰሩትን ስራ ማድነቅ ይገባል። እግዚአብሔር ስጥልን። በጣም ነው የምናመሰግነው። ቴንክ ዩ ከማህበረሰብ ለማህበረሰብ ማህበረሰብ